ዶች ቬሌ በስልክ ያነጋግራቸው የደሴ የደብረ ማርቆስና የባህር ዳር ከተማ ነዋሪዎች እንዳሉት መንግስት የቫይረሱን ስርጭት ለመከላከል ትምህርት ቤቶች እንዲዘጉ፣ እንቅስቃሴዎች እንዲገደቡና ታላልቅ ስብሰባዎች እንዲቆሙ ቢወሰንም በአማራ ክልል የብልጽግና ፓርቲ በተለያዩ ዞኖች ለአባላቱ ካለፈው ረቡ ጀምሮ የአዳራሽ ስልጠናዎችን ሲሰጥ ሰንብቷል። ፓርቲው ከስብሰባዎች ራሱን በመቆጠብ ለሌላው ኅብረተሰብ አርአያ መሆን ሲገባው ስብሰባ ማድረጉም ስህተት ነው በማለት የፓርቲውን ስልጠና ወቅታዊ አይደለም ሲ ሉ ነቅፈዋል። ስማቸው እንዳይጠቀስ የፈለጉ የደብረ ማርቆስ ከተማ ነዋሪ የሚከተለውን አስተያየት ሰጥተዋል። መንግስት መግለጫዎችን አውጥቷል። ስብሰባዎች እንዲቋረጡ ውሳኔ ወስኗል። ትምህርት ቤቶች ተዝ ተዘግተዋል። ነገር ግን የመግዳ ፓርቲ ስብሰባዎች ግን ዛሬም እየቀጠሉ ናቸው። ይሄ ደግሞ ከሁሉም ከአማራ ክልል የገጠር ቀበሌዎች የመጣ ሰው በመሆኑ በሽታው በአንዴ በሁሉም የአማራ ክልል የገጠር ገጠሮች እንዲስፋፋ እድል የሚሰጥ ስለሆነ በጣም ትክክለኛ ያልሆነ ተግባር ነው። የደሴ ከተማ ነዋሪ የሆኑት ሌላው አስተያየት ሰጪ መንግስት ያወጣው ሕግ በሁሉም አካላት ተግባራዊ መደረግ እንዳለበት ተናግረዋል። ተቃዋሚ ፓርቲዎችና ለጊዜው ነው ወይ እንዳይሰበሰብ እንዳይነጋጋ የሚል ትናንትና መሰት ሰምቻለሁ እና ትክክል ነው ደግሞ ይሄ ማስታወቂያው አግባብ ነበር፣ ግን ደግሞ ግን አዋጁ ተከብሮ እየተባለ አይደለም። አንድ ጊዜ የአገሪቱ ተጉዘቶ ችግር ካጋጠማ በኋላ እኚሁ አስተያየት ሰጭ አያይዘውም ህብረተሰቡ የቤተ ክርስቲያን አባቶች ያስተላለፉትን መልዕክት እየተገበረ እንዳልሆነ ጠቁመው መዘናጋቱ በሌሎች ሀገሮች እያስከፍለ ያለውን ዋጋ እንዳያስከፍል ጥንቃቄ ያስፈልጋል ብለዋል። የደቡብ ጎንደር ዞን የንግድና ገበያ ልማት መምሪያ ኃላፊና የዞኑ የብልጽግና ፓርቲ የስልጠና አስተባባሪ አቶ ጥላሁን ደጀኔ ጠይቀው፣ ስልጠናው የሚካሄደው በጥንቃቄ እንደሆነ ተናግረዋል። ፓርቲ አዎ፣ በክልላችን እና በዞናችን እንዲሁም በሁሉም ወረዳዎቻችን ስልጠና እየተሰጠን ነው ያለው እንደ ብልጽግና ፓርቲ። ይሄ መግለጫ ከመሰጥ በፊት ዲዛይን የተደረገና የጊዜ ገደብ ተቀምጦለት የቅድመ ዝግጅቶች ሁሉ ተጠናቀው ወደ ስራ ከመገባቱ በኋላ ነው። እንዲህ አይነት ችግር እየገጠመን ያለው ከፋፍለን ነው እንግዲህ ከአምሳት ከሰባት የሚሆኑ ሰዎችን ነው ውይይት እያደረግን ያለ ነው። እነዚህ ውይይቶችም በሀይል መድረክ እየመጡ አጠር ባለች ጊዜ የጋራ አጠቃላይ እየሰጠን በየቡድኖችም የውኃ መታጠቢያዎቹ፣ ሳሞናዎቹ፣ ግንዛቤዎቹ፣ የጤና ባለሙያዎቹ ጭምር እየተከታተሉ የበለጠ ችግር እንዳያመጣ ተገቢ የሆነ ስልጠናም ጭምር ሰጥተን ተያዥነት ያለው የጋራ ውይይቶች አድርገን ነው እያጠናቀቅን ያለ ነው። የአማራ ክልል የኮሮና ቫይረስ መከላከያ ግብረ ኃይል ሰብሳቢ ዶክተር ሙሉነሽ አበበ እጅግ አስፈላጊና ቀደም ሲል የተያዘ ካልሆነ በስተቀር የሚደረጉ ማናቸውም ስብሰባዎች መካሄድ እንደሌለባቸው አመልክተዋል። ሁሉም የመንግስት ተቋማትም መንግስታዊ ያልሆኑ አካላትም በሚመለከታቸው የእኔ ነው ብለው እንዲሰሩ ያስፈልጋል። የግድ የመንግስትን ቁጥጥርም ሳያስፈልግ ጉዳዩ የጋራችን ነው። የሁላችንንም ህይወት የሚመለከት ጉዳይ ስለሆነ ሁሉም በያገባኛ ስሜት እንዲሰራ ማድረግ አለብን። እንግዲህ አስቀድመው የተያዙ ስብሰባዎችን ቢኖሩ በተሰጠው አቅጣጫ መሰረት ባይደረጉ ነው እኛም መልእክት የምናስተላልፈው። የጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ ደግሞ ከዛሬ መጋቢት 14 ቀን 2012 ዓ ም ጀምሮ የደህንነት ዘርፉ በቁጥር የበዛ ሰው የሚሳተፍባቸውን ስብሰባዎች የሚያስቆምና ማህበራዊ ርቀትን መጠበቅን የሚያስተገብር እንደሚሆን አመልክቷል። ዓለም ነው መኮንን ለዲደብልዩ ራዲዮ ባህር ዳር።